የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ያስጥልን። የተከበራችሁ አድማጮች እንደምናምሽታችኋል። የዕለተ ቅዳሜ ግንቦት 22 2014 ዓ ም ምሽት ፕሮግራማችንን ይዘን ቀርበናል። ያ ጉዳት ያደረሰው አካል አሁንም አልተስናዘ። የሕግ ከለላ በትክክል እያገኘን አይደለም። ሽፋን አለው። በጣም ሽፋን ስላለው ያደመጥናቸው አቶ አራ ጣሴ ይባላሉ። ደቡብ ኦሞ ዞን ቶልታ አካባቢ ነዋሪ ናቸው። በአካባቢው ደርሶብኛል ባሉት ጥቃት ምክንያት የተፈናቀሉ ናቸው። ሰላማዊ የሆኑ ሰዎች እኛ በግልጽ የምናቃቸው ሰዎች ለምሳሌ የነህት የሰብ ችልድረን ሰራተኛ ነች። እሷም ራሱ በማቀናጀት ውስጥ ተሳትፋለች፣ ብለው ይተሷት ነበር። እኚህኛው ደግሞ ዶክተር አስረስ አድሚ ጊካይ ሲሆኑ ለንደን በሚገኘው ብሩኔል ዩኒቨርሲቲ በሕግ ክፍል ውስጥ መምህር ናቸው። ደቡብ ኦሞ ዞን ውስጥ የተከሰተውን ግጭትና መፈናቀል በተመለከተ ከተሰናዳ ዘገባ ላይ ቀንጨብ አድርገን ነው ያሰማናችሁ። የዞኑ ምክትል አስተዳዳሪና የሰላምና ጸጥታ ኃላፊ አቶ ደሞ በዛብህንም አነጋግረናቸዋል። ሙሉ ዝግጅቱ ከዜና በኋላ ይቀርባል። ሌሎችም መሰናዶዎች አሉን። የማስተናግዳችሁ ቆንጂ ይታዬ ነኝ። የዓለም ዜናዊ ቀድማል። መልካም ምሽት፣ ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። የአፍሪካ መሪዎች በአህጉሪቱ እያደገ ስለመጣው ሰብአዊ እርዳታ እየተስፋፋ ስላለው የአክራሪነት ጥቃት የአየር ንብረት ለውጥ ፈተናዎችና ስለ ወታደራዊ መፈንቅለ መንግስቶች ለመምከር በኢኳቴሪያል ጊኒ ማላቦ ውስጥ ተሰብስበዋል። ትናንት በተጀመረውና ዛሬም በቀጠለው ስብሰባ መሪዎቹ በሚሊየን የሚቆጠሩ ተፈናቃዮችና በምግብ እጥረት የተጠቁ ወደ 28 ሚሊየን ሰዎች የጎዳውን ሰብአዊ ቀውስ ለመፍታት አስቸኳይ እርምጃዎች መወሰድ እንደሚኖርባቸው ጥሪ አድርገዋል። የደህንነት አለመኖርና አለመረጋጋት ሁኔታዎች እየበዙ መምጣታቸው በተለይ ከሳራ በታች ባለው በረሃ ካለፈው የካቲት ወዲህ የጂሃዲስቶች መስፋፋት እንዲሁም ከአልቃይዳና እስላማዊ መንግስት ቡድኖች ጋር የተገናኙ ቡድኖች በሺዎች የሚቆጠሩ ስደተኞችን መግደላቸው ወደ ሁለት ሚሊዮን የሚጠጉት ሰዎች እንዲፈናቀሉ ማድረጋቸው ተመልክተዋል ሲል አሶሽትድ ፕሬስ ዘግበዋል። ከዚህ በፊት ታይተው የማይታወቀው ድርቅ፣ ከፍተኛ የረሃብ አደጋ የደቀነባቸው በርካታ አካባቢዎች መኖራቸውም ተጠቅሷል። አፍሪካ ኒውስ የአፍሪካ ህብረት ኮሚሽነር ሙሳ ፋቂ መግለጫን ጠቅሶ እንደዘገበው በዚህ ዓመት 113 ሚሊዮን አፍሪካውያን አጣዳፊ የሰብአዊ እርዳታ የሚፈልጉ ናቸው። ስብሰባው ላይ ወደ 20 የሚጠጉ የአፍሪካ መሪዎች መካፈላቸውም ተዘግበዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ነፃው ማህበረሰብ ከሩሲያና ከቻይና አደጋ የተደቅነበት በመሆኑ እናንተ የዲፕሎማሲ ተከላካይና ወኪሎች ናችሁ ሲሉ ትናንት አርብ ለተመረቁት የባህር ኃይል አባላት ተናገሩ። ሜሪላንድ አናፖሊስ በሚገኘው የባህር ኃይል አካዳሚ ተገኝተው አንድ ሺህ ለሚደርሱ ምሩቃን ንግግር ያሰሙት ባይደን የሩሲያን ወረራና የቻይናን የባህር ላይ መስፋፋት አንስተዋል። ዓለም በመልክዓ ምድር ወይም ጂኦግራፊ ብቻ ሳይወሰን በጋራ ሴቶችም የሚተባበር መሆኑን በሩሲያ ወረራ አሳይቷል፣ ያሉት ባይደን እናንተም የአውሮፓና የኢንዶ ፓሲፊክ አጋሮቻችንን ታግዛላችሁ ብለዋል። ባይደን በዛሬ ዕለትም በደለዌር ዩኒቨርሲቲ በሚካሄደው የተማሪዎች ምረቃት ስነ ስርዓት ላይ እንደሚገኙ ተገልጿል። ፕሬዚደንቱ ነገ እሁድ 19 ልጆች በተገደሉበት የቴክሳሱ የትምህርት ቤት ጥቃት ልጆቻቸውን የሞቱባቸውን ወላጆች ለማነጋገር ወደ ዩቫልዲ እንደሚያቀኑ ተነግረዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በአሜሪካ ትልቁ የመሳሪያ ሽያጭ ጠበቃና ተሟጋች የሆነው ብሔራዊ የመሳሪያ ማህበር ትናንት ቴክሳስ ውስጥ አመታዊ ጉባኤውን አካሂዷል። 19 ህጻናት ከተገደሉበት የቴክሳሱ ዩቫልዲ ትምህርት ቤት 500 ኪሎ ሜትር ርቀት ላይ በሚገኘው ስፍራ በተካሄደው ጉባኤና የመሳሪያ ሽያጭ ትርኢት ለመካፈል ከ ከ50 ሺህ በላይ የማህበሩ አባላት መመዝገባቸውን ማህበሩ አስታውቋል። ዝግጅቱን ለሌላ ጊዜ እንዲያስተላልፉ ተጠይቀው የነበረው የብሔራዊ መሳሪያዎች ማህበር ስራ አስፈጻሚ ዋይን ሊፐር እያንዳንዱ የማህበሩ አባል በጉዳዩ ማዘኑን ገልጸዋል። ግድያውን ተከትሎ ፕሬዚደንት ባይደን ባሰሙት ንግግር መሳሪያ ሻጮች ሁለት አስርት ዓመታት ሙሉ ትልቁን ትርፍ የሚያጋብሱበትን የማጥቂያ መሳሪያዎችን ሲያሻሽጡ ኖረዋል። ይህን ኢንዱስትሪ ማቆም የምንችልበት አቅም ሊኖረን ይገባል በማለት የመሳሪያ ሕግ በአስቸኳይ እንዲወጣ ጠይቀዋል። በመሳሪያ ማህበሩ ጉባኤ ላይ ንግግር ያሰሙት የቀድሞ ፕሬዚደንት ዶናልድ ትራምፕ ይህ አይነቱ ንግግር ከፋፋይና አደገኛ ነው። ከሁሉም በላይ ደግሞ ስህተት ነው። በፖለቲካችን ውስጥ ስፍራ አይኖረውም ካሉ በኋላ እንደ ሁል ጊዜውም እንደዚህ አይነት አሳዛኝ ነገር በተከሰተ ማግስት በግራ ፖለቲከኞች የመሳሪያ ቁጥጥር ፖሊሲ ግፊት ይደረጋል። እስካሁን በግራው ግፊት የተደረገባቸው ፖሊሲዎች አሰቃቂውን ነገር እንዳይደርስ በተከላከሉ ነበር ብለዋል። የሂውስተን ከተማ የሰላምና ፍትህ ማዕከል ፕሬዚደንት ቤል ክሮሴር በበኩላቸው ከተማችንን ለነዚህ ለመሳሪያ አምራቾችና ለእኛ ለመራጮች ሳይሆን ለነሱ ለቆሙት ፖለቲከኞች ክፍት በማድረጋችን የተሰደብኩ ያህል ይሰማኛል ብለዋል። የዩክሬን ፕሬዝደንት አማካሪና ዋነኛው የሰላም ተደራዳሪ ሚካኤል ፖልዲያክ ከሩሲያ ጋር የሚደረግ ማናቸውም ስምምነት ተአማኒ አይደለም፣ ሞስኮ ወረራውን የምታቆመው በኃይል ብቻ ነው ሲሉ ተናገሩ። አማካሪው በቴሌግራም ባስተላለፉት መልእክታቸው ከሩሲያ ጋር የሚደረግ ስምምነት የሽራፊ ሳንቲም ያህል እንኳ ዋጋ አያወጣም፣ በማለት ሁልጊዜ በክፋትና በፕሮፓጋንዳ ከሚዋሽ አካል ጋር መደራደር ይቻላልን? ሲሉ ጠይቀዋል። ሩሲያ ና ዩክሬን እርስ በርስ የሚወነጃጀሉ በመሆናቸው በመካከላቸው የሚደረግ የፊት ለፊት የሰላም ንግግር እንደ ኤሮፓ አቆጣጠር ከመጋቢት 29 ወዲህ መቆሙ ተነግሯል ባለፈው ሰኞ ፕሬዝደንት ዘለንስኪ መነጋገር የሚፈልጉት በቀጥታ ከሩሲያ መሪ ቭላድሚር ፑቲን ጋር ብቻ መሆኑን አስታውቀዋል ክሬምሊን ባለፈው አርብ ባወጣው መግለጫ ደግሞ በሁለቱ አገሮች መካከል ያለው ንግግር መቆሙን ገልጾ ምክንያቱም ዩክሬን ምን እንደምትፈልግ ግልጽ አይደለም ማለቱን ሮይተርስ ዘግበዋል። የክሬምሊን ቃል አቀባይ የዩክሬን ባለስልጣናት ሁሌም የሚሰጡት መግለጫ እርስ በርሱ የተምታታ ነው ብለዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። የዓለም ዜናዎቹን አደመጥን። ለምሽቱ ወደ ተቀናበረው ቀዳሚው ዝግጅት እናልፋለን። ከሁለት ሳምንታት በፊት ደቡብ ኦሞ ዞን ውስጥ በተለያዩ አካባቢዎች በነዋሪዎች ላይ በተፈጸመ ጥቃት ከመኖሪያ ቀያቸው የተፈናቀሉ ሰዎች ችግር ላይ መውደቃቸውን ገልጸው ምንም አይነት እርዳታ እንዳልተደረገላቸው ይናገራሉ። አካባቢው መረጋጋቱንና ለተፈናቃዮች እርዳታ እየቀረበ መሆኑን የገለጹት የዞኑ ምክትል አስተዳዳሪና የሰላምና ጸጥታ ኃላፊ አቶ ደሞ በዛብህ የተፈናቀሉ ዜጎችን ለመመለስ እየተሰራ መሆኑን ይገልጻሉ። በሌላ በኩል በውጭ የሚኖሩ የማህበረሰቡ ተወካይ እየተወሰደ ያለው እርምጃ ሰላምን የሚያመጣ አይደለም ይላሉ። ጽዮን ግርማ በዚህ ዙሪያ ሰፋ ያለ ዝግጅት አሰናድታለች። ራስዎትን ያስተዋውቁኝ። ስለጋበዛችሁ አመሰግናለው ዶክተር አስረስ አድሚ ጌቃይ ይባላለሁ ሙሉ ስሜ። ብሩነል ዩኒቨርሲቲ ለንደን በህግ ዲፓርትመንት ሲኒየር ሌክቸር ሆኜ ነው የሚሰራው። የደቡብ ኦሞ ተወላጅ ነኝ እና ይሄ ነው የህግ መምህር ነኝ። ከአካባቢው ጋር ጥብቅ የሆነ ትስስር አለኝ። ለንደን አካባቢ ብኖርም የአካባቢውን ጉዳይ ለየጊዜው ያው ይከታተላለሁ። ምን ያህል ጊዜ ሆኖት ከአካባቢው ከወጡ? ከአካባቢው ከወጣው በእርግጥ ብዙ ጊዜ ሆኖኛል። እንግዲህ የመጀመሪያ ዲግሬን መማር ከጀመርኩ በኋላ ነው። ባጭሩ ከአካባቢው ከወጡ ምን ያህል ጊዜ ሆኖት? ብዙ አመት ከአስር አመት በላይ ይሆናል። ሰሞኑን ጽሁፍ ጽፈዋል። ጽሁፍ የጻፉት በደቡብ ኦሞ ዞን አሪ ወረዳ ውስጥ ስለተፈጠረው ግጭት ነው። በዛ ግጭት ቤት ንብረታቸው የተቃጠለ እንዲሁም የተፈናቀሉ፣ ከተፈናቀሉም በኋላ ወደ ቀያቸው ያልተመለሱ ሰዎችን አነጋግረናል። በተጨማሪም ደግሞ በዞኑ አካባቢውን አመራሮች ጠይቀናል። እነዚህም ከቀያቸው የተመለሱ ሰዎችን ወደ ቀያቸው ለመመለስ እየተሰራ መሆኑንም ገልጸውልናል። የታሰሩ ሰዎችም እንዳሉ ነግረውናል። እርስዎ ስለዚህ ጉዳይ ምን ይላሉ? አመሰግናለሁ። ያው የተከሰተው ግጭት በጣም አሳዛኝ ነው። ብዙ የሆነ የንብረት ውድመት ደርሷል። ወገኖቻችን ላይ የደረሰ ወንጀል ነው። መወገዝ ያለበት ነገር ነው። እንደዛ ካልኩ በኋላ መጥቀስ የምፈልገው ነገር ምንድን ነው? በዋነኛነት አሁን ትኩረት መሰጠት ያለበት አንደኛ የተጎዱ ወገኖችን የተፈናቀሉትን ወደ ቀያቸው እንዲመለሱ እና መልሶ መገንባት ስራ ላይ ትኩረት መሰጠት አለበት። ሁሉም ባለድርሻ አካላት መንግስትም፣ እንጂኦችም የአሪ ማህበረሰብን አሪ ያልሆነ ማህበረሰብ ሁሉም ባለድርሻ አካላት የተቻለውን ሚና መጫወት አለበት፣ መልሶ በማቋቋም ደረጃ። ሁለተኛ የጥፋቱ ፈጻሚዎች ለሕግና ፍትሕ መቅረብ አለባቸው። ለዚህ ሁሉም የባለድርሻ አካላት አሁንም የራሱን አስተዋጽኦ ማድረግ አለበት። ከጸጥታ አካላት ጋር ተባብሮ መስራት አለበት። ሶስተኛ ዘላቂ ሰላም እንዲኖር የእርቅ ስራ መሰራት አለበት። ደቡብ ኦሞ በጣም ሰላማዊ ከሚባሉ የኢትዮጵያ አካባቢዎች ውስጥ አንዷ ነች። ይህን ያክል የከፋ በማንነትና በብሄር ላይ የተመሰረተ ግጭት አይታይም። በደቡብ ኦሞ ውስጥ ሁሉም በሰላም በመከባበር የሚኖሩበት አካባቢ ነች። ከአስራ ስድስት በላይ ብሔረሰቦች የሚኖሩበት አካባቢ ነች። እና ሰላም ዶክተር አስራት እዚህ ላይ ላቋርጦት እና በርሶ እይታ፣ በርሶ አመለካከት ሁሉም ግጭት ውስጥ የተሳተፉ አካላት ተጠያቂ መሆን አለባቸው እያሉ ነው እና በርሶ አስተያየት ይህንን ጉዳይ ዘርዘር አድርገን አድማጮችም በግልጽ እንዲረዱት ዘርዘር ስል ረጅም ሰዓት ይወስዳል ማለት ሳይሆን አጠር አድርገው ግን ደግሞ በግልጽ ማንን ነው የዚህ የጥቃት ወይም ደግሞ የዚህ ድርጊት ተፈጻሚዎች ለህግ መቅረብ አለባቸው የሚሉት የትኞቹን ቡድን ወይም የትኛውን አካል ነው? አመሰግናለሁ። በእርግጥ ጉዳዩ ስብስብ ስለሆነ በአጭር ጊዜ ውስጥ እነዚህ ተጠያቂ ናቸው ብሎ መናገር ይከብዳል። ቡድኖችን እንደዚሁ ያለ በቂ መረጃ መፈረጅ አይቻልም። የህግ አካላት፣ የፍቲ አካላት የራሳቸውን ስራ መስራት አለባቸው። ነገር ግን በመሪህ ደረጃ ይሄ ችግር የተነሳው ከዞን መዋቅር ጥያቄ ጋር ተገናኝቶ ነው። የዞን መዋቅር ጥያቄው በሰላማዊ መንገድ ስጠየቅ የቆየ አብዛኛው የአሪ ማህበረሰብ ጥያቄ ነው። ከዚያ ተነስቶ ነው እንግዲህ ቀስ በቀስ ወደ ግጭት ያመራው። ስለዚህ ይህንን ወንጀል የሰሩት ሳት ቃጠሎ፣ እና ዘርፊያ የሰሩት ይህንን ዘርፊያ ያቀናጁት ግልጽ የሆነ በቂ የሆነ መረጃ ሲገኝባቸው የጥፋታቸውን የፍትህ ስርዓቱ የሰጣቸውን ቅጣት ይቀጣሉ። ነገር ግን መዋቅር ወደዛላም ነገር ግን ብለው ከማለፎት በፊት የእኛ መረጃ የሚያሳየው ጥቃቱ የደረሰባቸውን ሰዎች ከጥቃቱም አምልጠው ተፈናቅለው የሚገኙ እንዲሁም በሰዓቱ የተቀረጹትን ምስሎች እንደተመለከትነው ጣቶች በቡድን ተደራጅተው የሰላማዊ ሰዎችን ቤት ንብረት ማቃጠላቸው ታይቷል። ይህንን እርስዎ ያስተባብላሉ? በእርግጥ ነ የተቀረጹ ምስሎችን ያው ስላላየው በዛ ጉዳይ ላይ የሚናገረው ነገር አይኖረኝም። ነገር ግን የመዋቅር ጥያቄው በሰላማዊ መንገድ ሲነሳ የነበረ ጥያቄ ነው። ነገር ግን ያንን ጥያቄ የሚደግፉ ወጣቶች አሁን በተሰራው ወንጀል ውስጥ አልተሳተፉም ማለት አይቻልም። የመዋቅር ጥያቄውን የሚደግፉ ጥቂት ወጣቶች በስነተኝነት በግልተኝነት ወንጀል ሰርተው ሊሆን ይችላል። ይሄ በበቂ መረጃ እና ማስረጃ ሲደገፍ፣ ሲረጋገጥ የፍትህ ስርዓት የሰጣቸውን ቅጣት ይቀጣሉ። ነገር ግን አሁን እየሆነ ያለው በሰላማዊ መንገድ ጥያቄውን ሲያራምዱ የነበሩ ግለሰቦች አብዛኛዎቹ የፀጥታ ኃይሎች ትኩረትን ስበዋል እና አግባብ ባልሆነ መንገድ የጥቃት ሰለባም እየሆኑ ነው። ስለዚህ የፀጥታ ኃይሎች አሁን ሚዛናዊ የሆነ ስራ መስራት አለባቸው። የመዋቅር ጥያቄውን በሰላማዊ መንገድ ሲያራምዱ የነበሩት ግን የራሳችን ወገኖቻችንን ወንጀል ያልፈጸሙባቸው በግብ በቂ መረጃ ሳይኖር ሊታሰሩና ሊቀጡ አይገባም። ሚዛናዊ የሆነ ስራ መሰራት አለበት። ይህም ብኛ ለሁሉም ማህበረሰብ ተቀባይነት ያለው እርካታ የሚሰጥ ፍትህ እንዲመጣ ያደርጋል። ሁለተኛ ችግሩ ይበልጥ እንዳያገረሽ ቅሬታ እንዳይፈጠር ማህበረሰቡ ከዚህ በፊት ወደ ነበረበት እንዲመለስ ለሰላምና ከፍተኛ የሆነ አስተዋጽኦ ያበረክታል። ሚዛናዊ የሆነ ፍትህ ማስፈን። ስለዚህ ምንድነው ነጥቡ? የተሳተፉ ሰዎች ይኖራሉ። በት ተቃጥሏል። ንብረት ተዘርፏል። በእርግጠኝነት ይህንን ያቀናጁ ግለሰቦችም አሉ። በቀጥታም ድርጊቱን የፈጸሙ አሉ። እነሱ በቂ ማስረጃ ተለይተው ፍትህ የሰጣቸውን ቅጣት ማግኘት አለባቸው። ይሄ የሚያከራክር አይደለም። ነገር ግን ከዚህ በፊት የመዋቅር ጥያቄውን በሰላማዊ መንገድ ስላራመዱ አሁን ይህንን አቀናጅተዋል ብሎ በግኝት ስራ ስራ ፊቴን ያጓድላል የሚል አስተያየት ነው ያልኩት። ዶክተር አስረስ እርስዎ እያብራሩ እንዳሉት ይህንን በመዋቅር የመደራጀት ጥያቄውን በሰላማዊ መንገድ ሲጠይቁ ነበር ያሏቸው ግለሰቦች፣ ወይም እንግዲህ በአካባቢው ያሉ የተደራጁም ወይም ያልተደራጁም ሊሆኑ ይችላሉ። እነዛ ግለሰቦች በዚህ አጋጣሚ ለእስር ሰለባ ሆነዋል እያሉ ይመስላል እና በእንደዚህ አይነት ጥፋት ውስጥ ያልተሳተፉ ሰዎችም የእስር ሰለባ እየሆኑ ነው ያሉት። ለዚህ ትክክለኛ ፍትህ ሊሰጥ ይገባል የሚል ሀሳብ እያነሱ ይመስለኛል። ልክ ነኝ? እርስዎ በምን አወቁ? እርሶ የሚሏቸው ሰዎች በዚህ ድርጊት ውስጥ ላለመሳተፋቸው እርሶ በምን አወቁ? በእርግጥ አንድ ሰው ወንጀል ውስጥ ተሳተፈ አልተሳተፈ የሚለውን ተመርምሮ ነው የመጨረሻ ውሳኔ የሚወሰነው። ስለዚህ ምርመራ ሳይጠናቀቅ ወንጀል ውስጥ አልተሳተፈም ብሎ በአብዛኛው ጊዜ መደምደም አይቻልም። ነገር ግን ብዙ ወጣቶች እንደዚህ አይነት ስራ ውስጥ የማይሳተፉ ሰላም ወዳድ ካታሪ ሰራተኞች፣ በተለያዩ አጋጣሚዎች የዩኒቨርሲቲ ተማሪዎች፣ ስራው ጋር ምንም ግንኙነት የሌላቸው እየታሰሩ ነው፣ እየተደበደቡ የገቡበት ሁኔታ አለ። ወጣቶች አሉ ምንም ከችግሩ ጋር ግንኙነት የሌላቸው አሪ በመሆናቸው ወይም ደግሞ ከዚህ በፊት የአሪዞን ይምጣልን ብለው ድጋፍ ስላሰሙ እስራት የደረሰባቸው አሉ። እስር ቤት ያሉት የነበሩት ከአንድ ሺህ በላይ ናቸው። ይሄ አብዛኛው የዩኒቨርሲቲ መምህራን፣ ሀይ ስኩል መምህራን፣ ነጋዴዎች እና የልማት ማህበር ውስጥ የሚሰሩ ግለሰቦች ናቸው። እዚህ አይነት ስራ ይሰራሉ ብሎ ማለት ይከብዳል። አሁን ሰላማዊ የሆኑ ሰዎች እኛ በግልጽ የምናውቃቸው ሰዎች ለምሳሌ የነ የሴቭ ዘ ችልድረን ሰራተኛ ነች። እሷም ራሱ በማቀናጀት ውስጥ ተሳትፋለች ብለው ይከሷት ነበር። በሶሻል ሚዲያ ላይ አብዛኛው የጸጥታ አካላት የእስራት እርምጃ በሶሻል ሚዲያ ላይ በተሰጠ አስተያየት ላይ ተመስርቶ ነበረ፣ እስከ ቅርብ ጊዜ ድረስ። የተከበራችሁ አድማጮች፣ በዚህ በአሪ ማህበረሰብ በኦሞ ግጭት ዙሪያ የተሰናዳው ቅንብር አልተጠናቀቀም። የሌሎች አካላትንም አስተያየት ያካተተውን ዝግጅት ረቡዕ ምሽት እናስደምጣችኋለን። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ክቡራትና ክቡራን አድማጮቻችን ዝግጅቶቻችንን ከአጭር ሞገድ መስመሮች እና ከኢትዮ ሳት በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ ማዳመጥ ትችላላችሁ። አብራችሁን ቆዩ። በሰሜን አሜሪካ የሚኖሩ ትውልደ ኢትዮጵያውያን መገናኛና መተዋወቂያ ከሆኑ መድረኮች መካከል ዋነኛው የሰሜን አሜሪካ የስፖርትና የባህል ፌዴሬሽን ዓመታዊ ፌስቲቫል ነው። ይህ በሺዎች የሚቆጠሩ ኢትዮጵያውያን ይሳተፉበታል ተብሎ የሚጠበቅ ዝግጅት ዘንድሮ ለ39ኛ ጊዜ በሜሪላንድ ግዛት ይከናወናል ተብሎ ይጠበቃል። እየተደረጉ ስላሉ ቅድመ ዝግጅቶች እንዲሁም ፌዴሬሽኑ ወጣቶችን በስፖርትና በባህል ዘርፍ ለማሳደግ እየተደረጉ ስላሉ ጥረቶች ለማወቅ እንግዳ ጋብዘናል። የትውልደ ኢትዮጵያውያንን ሀሳብም እናዳምጣለን። እንግዳችን አቶ እያዩ ዘነበ ነው። አቶ እያዩ በሰሜን አሜሪካ የስፖርትና ባህል ፌዴሬሽን የሕዝብ ግንኙነት ኃላፊ ነው። ሀብታሙ ስዩም ያነጋገረው አቶ እያዩ ዘነበ አንድ ወር የቀረውን ፌስቲቫል የዋዜማ ዝግጅቶች ባጭሩ ያስረዳል። እሺ። እንደታወቀ ሁሉ በዚህ በወረርሽኙ በኮቪድ አስራ ዘጠኝ ምክንያት ለሁለት ዓመታት ያክል ምንም ነገር ሳይካሄድ ቆይቶ ነበረ። አሁን ግን ቦርዱ በመነጋገር ይሄ ወቅቱና ሰውም ስለተነፋፈቀ በሽታውም ትንሽ ጥሩ ሁኔታ ላይ ስላለ እየተሻሻለ ስለመጣ መደረግ አለበት የሚለውን ይሄ ዝግጅት መካሄድ አለበት የሚለውን ነገር ቦርዱ ተነጋግሮ ውሳኔ አሳልፎ ምንም እንኳን በውጪ ደረጃ በጣም ትልቅ ወጪ የሚያስወጣ ቢሆንም በአጭር ጊዜ ውስጥ ይሄ ነገር እንዲከናወን ተወስኖ፣ እንግዲህ በዛ መሰረት ይህን ዝግጅት ልናካሄድ እንግዲህ ያው ዱብ ዱብ እያልን ነው እንግዲህ መልካም። እንግዲህ ፌስቲቫሉ ከሀምሳ ግዛቶች የሚመጡ ትውልድ ኢትዮጵያን የሚገናኙበት እንደመሆኑ መጠን ወጣቶች በብዙ ዘርፎች ተሳታፊና ተጠቃሚ ሆናሉ ተብሎ ይጠበቃል። እናንተስ የወጣቶችን ተሳትፎና ተጠቃሚነት ለማሳደግ ምን አይነት መርሃ ግብሮችን ዘርግታችኋል? ዘንድሮ ላይ እንግዲህ ምንድነው? ይሄ ፌዴሬሽን እንደሚታወቀው ሁሉ ለሰላሳ ዘጠኝ ዓመታት ያክል ሲካሄድ ብዙ ወጣቶችን አሳትፏል። እንግዲህ ከኛ ጀምሮ ማለት ነው። እንግዲህ ሲጀመር ጀምሮ የነበርነን እኛ ብዙ ወጣቶችን አሳትፏል፣ ከብዙ አልባሌ ቦታዎች እንዳይውሉ በስፖርት በየከተሞቻቸው ስፖርት ዙሪያ ላይ ሆነው እዚህ ፌዴሬሽን ውስጥ ለመሳተፍ ክለቦች አሉ በየከተማው አንድ ክለብ ብቻ አይደለም። አንድ ከተማ ውስጥ ያለው የተለያዩ ክለቦች አሉ፣ ግን የምንወስደው ወደ ሰላሳ አንድ ቲሞች ናቸው ያሉት እዚህ ፌዴሬሽን ውስጥ እና አመቱን ሙሉ ነው የሚዘጋጁት። ይሄ አመቱን ሙሉ ሲዘጋጁ ማለት እንግዲህ በየሳምንቱ በሳምንት ሁለት ቀን የሚያደርጉ አሉ፣ በየሳምንቱ ትሬኒንግ የሚያደርጉ አሉ። በየከተማቻቸው ደግሞ ግጥሚያዎች ያካሄዳሉ እና በጣም ጥሩ ጥሩ ተጫዋቾች ያፈራንበት ባህላቸውን እንዳይረሱ ከመጥፎ ተግባራት ራሳቸውን አግለው እንዲቆዩ ይሄ ፌዴሬሽን ትልቅ አስተዋጽኦ አድርጓል እስፔሻሊ ኢትዮጵያውያኖችን በማገናኘት ባህላችንም በማስተዋወቅ እንደምታውቀው ሁሉ እዚህ ሀገር ውስጥ በምንኖርበት ጊዜ ብዙ ጊዜ ትምህርት ቤት ነው የሚውሉት። ውሏቸውም ብዙ ጊዜ ከአሜሪካኖቹ ጋር ስለሆነ ባህላችን እንዳይረሱ እና የመጡበትን እንትናቸውን እንዳይረሱ ይሄን ነገር ለማድረግ ትልቅ ጥረት እያደረግን እና እያገናኘን ኢትዮጵያውያኖችን እያሰባሰብን በያመቱ ማንነታችን እንዳንረሳ ትልቅ አስተዋጽኦ አድርጓል ብዬ ነው የማምነው በጣም አመሰግናለሁ አቶ እያዩ ወደ ቀጣዩ ጥያቄ ከማለፌ በፊት ከትውልድ ኢትዮጵያውያን አስተያየትና ጥያቄ ለማሰባሰብ ሞክር ያለው ያንድ አድማጫችንን አስተያየት ሰምተን እንመለስ። ስሜ ያው ሲሳይ አበራ ይባላል። የምኖረው በአሁኑ ሰዓት ሜሪላንድ ስቴት ውስጥ ነው። በአሜሪካ እንደ ሀያ አመት አካባቢ ኖር ያለው እና ያው ይሄ ነገር ብዙ ለህብረተሰቡ ብዙ አስተዋጽኦ እንደሚያደርግና እንደ አረገም ተመልከተናል በነበርንበት ቆይታ ማለት ነው ህብረተሰቡን ከተለያየ የአሜሪካ ግዛቶች እና ከካናዳም ልጆች እየመጡ እዚህ ቤተሰብ ከቤተሰብ ጋር የሚገናኝበት፣ ዘመድ ከዘመድ ጋር የሚተዋወቅበት ነገር በመሆኑ ከፍተኛ አስተዋጽኦ እንዳደረገ ያው ብዙ ምስክርነት አይተናል። ብዙ ሰዎችም ትዳርም የመሰረቱ እንዳሉ አስተውለናል፣ አይተናል እና ይሄ በጎ አስተዋጽኦ በጣም መቀጠልና መበረታታት ያለበት ነገር ነው እና ለወደፊቱም ሰፋና ነገሮችም በጣም ሰፋ ባለመልኩ ተመልክቶ ይህን ነገር ማደግ በሚገባው ደረጃ ግን ያደገ አይመስለኝም። ፐርሰናል ማለት ነው። ለምሳሌ ግራስሮት የሆኑ ህጻናቶችን እኛ የምናሰለጥናቸው ህጻናቶች አሉ። በዚህ በሜሪላንድ በቨርጂኒያ ምናምን ያሉ እነሱ አካተት እነሱን ለወደፊቱ ወደፊቱ የዛ ተተኪ እንዲሆኑ ማዘጋጀት በትልቁ ከታሰበ የኳስ እንቅስቃሴ ለሀገርም ለትላልቅ ሊጎችም አስተዋጽኦ የሚያደርጉ ልጆችን ከታች ከተጀመረ ማዘጋጀት የሚቻልበት አስተዋጽኦ አለ ብዬ አምናለሁ። ሌላው ደግሞ ከኳስን በሰፋ መልኩ ሞርዘን ሰላሳ ዓመት እድሜ ያለው ተቋም እንደመሆኑ መጠን ሰፋ አድርጎ ሌላም ሌላም ነገሮችን አገር ውስጥ እዚህ አገርም ባማከለ መልኩ መስራት የሚቻል ይመስለኛል። በተለያዩ ሙያ የሰለጠኑ እና ብቃት ያላቸውን ሰዎች በዚህ ጉዳይ አስተያየት እንዲሰጡ እንዲሳተፉ እድሉን ሰፋ ማድረግ እና ወቅቱ ሲመጣ ብቻ ማንነት ማሳወቅ ሳይሆን አመቱን ሙሉ ራስን ህብረተሰቡ በማቅረብ አንዳንድ ነገሮችን እንዲ እንዲበና መመካከር በመመካከር አለበት የሚል ነው። አስተያየት አስተያየት ሰጫችንን በእጅጉ አመሰግናለሁ። አቶ ያዩ ወደ አንተ ልመለስ። ይሄ ፌዴሬሽን አድማሱና ተጽዕኖ ፈጣሪነቱን በማስፋት ረገድ ምን አይነት እንቅስቃሴዎችን እያደረገ ነው? አሉበት የተባሉ ችግሮችን ስለመቅረፍ ምን አይነት ብልሃቶችን ሊዘረጋ አስበዋል በሚለው ላይ አጠራ አድርገው ሀሳቡን ቢሰጡኝ አሁን አድማጫችን ያመጣው ሀሳብ በጣም የተናገረው ነገር ፍሬያማ ነገር ነው። በእርግጥ ይሄ ፌዴሬሽን በሚገባው ደረጃ እንደው ባሰብነው መንገድ አድጓል የሚባለው ነገር፣ በእርግጥ ሁላችንም የምንሰራው እዚህ ውስጥ ያለው ሰው በሙሉ ከቦርድ አባሉ ጀምሮ ስራ አስኪያጅ ኮሚቴው ጠቅላላውን በቮለንተር ነው የሚሰራው ሰው እና እኛ ብቻ ሳንሆን እዚህ ውስጥ ያለ ነው ብቻ ሳንሆን ከውጭ ያሉ ባለሙያዎች ሁሉ የሚረዱናሉ ይረዱናል ብዙ ነገሮችን አገር ቤትም በሚያስፈልግበት ደረጃ ምናምን ለመድረስ እንሞክራለን። በቻል ነው በአቅማችን እና በእርግጥ ምንድን ነው በምንፈልገው ደረጃ ሄዳሉ ወይ? ትክክል ነው አይመስለኝም ያን ያህል። ይንም ግን ደግሞ በጎ ነገሩንም መመልከት ያስፈልጋል። ምንድን ነው አንድ ድርጅት ሰላሳ ዘጠኝ ዓመት ሲቆይ ዝም ብሎ አይደለም የቆየው። የህዝብ ድርጅት ነው፣ መተዳደሪያ ደንብ አለን። ዲሞክራሲያዊ በሆነ መንገድ ነው ምርጫዎች የሚካሄዱት። እዚህ ስራዎች የሚሰሩት በዘፈቀደ ምንም የሚሰራ ነገር የለም። እኛ እዚህ አሁን ስራ አስኪያጅ ኮሚቴው ያለው ያን የወጣውን ህግ ለማስከበር ነው ያለ ነው። በዚህ ምክንያት ነው ይህን ያህል እድሜ ኖሮት ይሄ ተቋም ሊቆይ የቻለው። ማንም ድርጅት ውጭ ያለ ድርጅት ይሄን ያህል ጊዜ የቆየ የለም። እንደምናውቀው አሁን የሀገራችን ሁኔታ በጣም ምስቅልቅሉ የወጣበት ጊዜ ነው ያለው። ይሄ ፌዴሬሽን እኛን ለማሰባሰብ ማለት ኢትዮጵያውያኖችን ለማሰባሰብ ውጭ ያሉትን ትልቅ አስተዋጽኦ እያደረገ ነው። ከውጭ ያሉ አሁን እንዳጭም ድማጭ ያሉ እንደ አሁን ወንድሜ እንደተናገረው ውጭ ያሉ ሰዎች እንረዳለን የሚሉ ሰዎች በሙሉ ቀርበው ኤክስፐርታቸው ነው ወይም ደግሞ በሚረዱበት መንገድ ቢጠጉንና ሀሳብ ቢያመጡ በጣም ተቀባይ ያላትና አይዞህ የሚባል ነገር ነው። እኛ እንቀበላለን። ማንኛውንም አይነት ሁኔታዎች ተቀብለን ለማስተናገድ ዝግጁ ነን ለማለት ነው። መልካም። አቶ እያዩ አንድ አስተያየት እ የመጣልን አለ እሱን እንስማና ወደ ማጠቃለያ ሀሳቦች እንሄዳለን። አስተያየቱን ሰምተን እንመለስ። ሰላም፣ ጤና ይስጥልኝ። ዘላለም ገብሬ ይባላለሁኝ ከቀድሞው የኢትዮጵያ ጋዜጠኞች ማህበር አባል እንደዚሁም ጋዜጠኛ የነበርኩ ከዛም በኋላ በሰሜን አሜሪካ በምኖርበት ዘመን ደግሞ በቴክኖሎጂ ዲፓርትመንት ውስጥ በመስራት የሳይበር ሴኩሪቲ ኢንጂነር በመሆን በአትላንታ ኢንሄንስ አይቲ በተባለ ድርጅት ውስጥ የምሰራ ነኝ። ከዚያ በመቀጠል እንግዲህ በኢትዮጵያ ስፖርት ፌዴሬሽን ባለው ከዚህ ቀደም በሚያደርጋቸው የወጣቶችን ትውውቅ አስመልክቶ የሚያደርጋቸው ሰፊ ስራዎች በጣም አስደናቂ እና ግሩም ናቸው። ብዙ የተጠፋፉ እንደዚሁም የሚናፈቁ ጓደኛሞችን ያገናኘ እንደዚሁም ለፍቅርና ለትዳር እየተፈላለጉ ወጣቶችንም ያገናኘ ትልቅ ተቋም ነው። ወይንም በሃገራችን ትልቅ ነገር የሰሩ የተባሉ ዜጎችን በመጋበዝ ከኢትዮጵያ ጭምር በማምጣት የክብር እንግዳ አድርጎ እውቅና በመስጠት ሰፊውን ድርሻ ተወጥቷል። በእንደዚህ አይነት መልኩ ያሳለፈ ድርጅት ነው። ከዚያ ባሻገር እንግዲህ ሌላ ያደረጋቸው ነገሮች ብዬ የምላቸው ለህብረተሰቡ ይጠቅማል ቢያደርግ ይህንን ብዬ የምለው ነገር የኢትዮጵያ ስፖርት ፌዴሬሽን ምንድን ነው፣ ምናልባት ይሄ ግልጸኝነትና ተጠያቂነት የሚለው ነገር በፌዴሬሽን ውስጥ የለም። ያ ነገር ደግሞ በጣም ማህበረሰባችንን የሚያናድድ፣ የሚያበሳጭ፣ የሚያሰቃይ ነገር ነው። ምክንያቱም አመታዊ የስፖርት ፌዴሬሽን ከመዘጋጀቱ በፊትም ሆነ ከተዘጋጀ በኋላ የአኑዋል ሬቬኒውን የሚያሳይበት አንድም ነገር የለውም። ወይም የታክስ እንትኖች ገቢና ወጪውንም አያሳይም። ማህበረሰቡን ብቻ በየጊዜው በስፖርት ጉዳይ ላይ የሚያመጣቸውን ወጪና ገቢዎች በራሱ ማኔጅመንት ብቻ ወስኖ ነው እንት የሚያደርገው እና ይሄ ግልጸኝነት አለመኖሩ ብዙ ጊዜ ፌዴሬሽኑን ወደኋላ እንዲል አድርጎታል። እና ለምን ይህ ሆነ? አስተያየት ሰጫችንን በጣም አመሰግናለሁ። አቶ እያዩ አጠር ያለውን ውይይታችን ከማጠቃልላችን በፊት በዚህ ጥያቄ ላይ ወይም አስተያየት ላይ የሚሰጡት መልስ ካለ እሱን እናዳምጥ። እሺ እንግዲህ ምንድን ነው አሁን ወንድሜ አድማጭ እንዳለው ይሄ ፌዴሬሽን ቀላል የሆነ አስተዋጽኦ አይደለም ያደረገው ሰዎችን በማገናኘት ኢትዮጵያ ውስጥ ራሱ ሞቷችን ራሱ ብሪንጊንግ ኢትዮጵያን ቱጌዘር ነው እና ሁሉም ንግዱን የሚያስተዋውቅበት፣ ሙዚቃውን የሚያስተዋውቅበት የአገር ምርቶችንም ያስተዋውቅበት ብዙ አስተዋጽኦ እያደረገ ነው። እኛ አንዱ ትልቁ ስራችን ይሄ ነው፣ ይሄን ፕላትፎርም ማዘጋጀት ነው። ይሄን ካልኩ በኋላ ምንድን ነው የእኛ አሰራራችን፣ በእርግጥ ማንም ሰው በግልጽ የሚታይ ነገር ነው እና ምንድን ነው ዌብሳይታችንም ላይ እንግዲህ ፖስት አድርገ ነው ላይሆን ይችላል። ይህን የፋይናንሽል እንትናችን በየአመቱ ታክሳችንን እየሞላን ገቢ ወጫችን የታወቀ ነው። ወደ ስልሳ ምናምን የቦርድ አባላቶች አሉ። እነሱ ሳያውቁት የሚደረግ ነገር የለም። ሁሉ ነገር በግልጽ የተቀመጠ ነገር ነው እና በእርግጥ እንግዲህ ወይ ዌብሳይቱ ላይ ገብቶ ወይ እንትን ላይ ገብቶ ፊት ለፊት ላይ ይታይ ይችላል። ነገሩ በዚህ ምክንያት ይሆናል አድማጫችን ግልጽነት የለም የሚባለው ነገርና እንጂ ምንም የተደበቀ ነገር የለም። ኢንካማችን የምናመጣው ነገር ወዲያው ነው ሪፖርት የሚደረገው። እንዲያውም የሚገርመው ነገር ከኢትዮጵያ የመጡ ጋዜጠኞች ነበሩ። ኮምፔር አድርገው ኢትዮጵያ ውስጥ ያለውን ነገር እና እዚህ የሚደረገውን ነገር በጣም በመገረም ነው እንትን ያደረጉት ኢሚዲየትሊ፣ ይሄን ያህል ገባ ይሄን ያህል ወጣ ብሎ የሚቀርብበት ነገር እኛ አይተናናቅም። አገር ቤት ውስጥ እዚህ ነው ለመጀመሪያ ጊዜ ያየ ነው ብለው በጣም በመገረም ነው አስተያየት የሰጡት። እና ይሄ እንግዲህ ቀላል ነገር አይደለም። እና ይሄን ካልኩ በኋላ ያው የተረሱ ሰዎችን እያመጣን ኢትዮጵያ ውስጥ ኢቭን አገር ቤት ውስጥ ሁሉ ለወጣቱ የሚውልበት ማዕከል ማለት ላይብራሪ እና የስፖርት እንትን ለማሰራት አዲስ አበባ ድረስ ሄደን እንትን መሬት የጠየቅንበት ሁኔታ አለ እና አንድ ተቋሙ ወጣቱ የሚውልበት ከልባሌ ቦታ ከሚውል አንዳንድ ነገሮችን ከማድረግ በስፖርቱ ዙሪያ፣ በመጽሐፍ ዙሪያ፣ በላይብራሪ ዙሪያ የሚውልበትን መንገድ ለመክፈት ሁሉ ይህን ሁሉ እንትን አድርገን ምላሹን እየጠበቅን ነው። እስካሁን ድረስ ምንም አይነት ምላሽ አልተሰጠንም። እንደዛ አይድል አድርገን ቁጭ ብለናል ማለት ነው። መልካም አቶ እያዩ እጅግ በጣም አመሰግናለሁ። ይህንን ውይይት፣ አጭር ውይይት ነው ከመዝጋታችን በፊት አስተያየተውና ሀሳበውን እንዲሰጡበት የምፈልገው አንድ ጉዳይ አለ። በሁለት ደቂቃ ውስጥ ሀሳበውን ያካፍሉናል። ኢትዮጵያ ውስጥ ቀደም ብለው ጠቅሰውታል ግጭትና ለመረጋጋት ሰፍኗል። ፌዴሬሽኑ ካለው ተጽዕኖ ፈጣሪነት አንጻር ኢትዮጵያ ውስጥ ዳግም ሰላም እንዲሰፍን ለወጣቶችም ሆነ ለአጠቃላይ ለተጎዱ የህብረተሰብ ክፍሎች ሰብአዊ ድጋፍ እንዲዳረስ በማድረግ ረገድ ያለውን ኃላፊነት በምን መልክ ሊወጣ አስበዋል? በሚለው ላይ አጠር አድርገው በቀጣይ ሁለት ደቂቃዎች ይንገሩኝ። እሺ ወንድሜ እንግዲህ ምንድን ነው እንደሚታወቀው ሁሉ ይሄ ድርጅት አትራፊ ድርጅት አይደለም። ይነው ጀስ በቮለንተርስ የሚሰራ ነው። ያገኘናቸውን አንዳንድ ነገሮች ኢትዮጵያ ውስጥ ለመድረስ ሞክረናል። አሁን ባለፈው ጊዜ በጦርነቱ ምክንያት የፈረሱ ትምህርት ቤቶችን ለማሰራት እና የተጎዱ እንትኖችን ለመድረስ ብለን ወደ ሶስት መቶ ሺህ ዶላር ነው አሎኬት አድርገን ያን ነገር ለማሰራት ሞክረን ነበር፣ ግን ያለው ሁኔታ እስካሁን ድረስ አልፈቀደም። እስካሁን ድረስ ዝም ብለን ቁጭ ብለን እየጠበቅን ነው ቦርዱ ወስኖ እዛ ላይ እንደገና መልሶ ለመገንባት። ይህን ያደረግንበት ምክንያት ምንድን ነው? ልጆች የሚውሉበት ቦታ ያስፈልጋል። አንድ ሁለተኛ ነገር እውቀት የሚቀስሙበት ቦታ ያስፈልጋል። ያለ ሁኔታ መቼም እንደምታውቁት በጣም የሚያሳዝን ነገር ነው ያለው እና የዚ አይነት ሁኔታ ስላለ ሁሉን ነገር ፎከስ ያደረግነው አሁን ሀገራችን ላይ ነው ያደረግነው። እዛ ለመድረስ ነው እየሞከርን ያለ ነው እና በዛ አለነት ሁኔታ ላይ ነው ያለው። በእርግጥ ይሄ ፌዴሬሽን ይህን ያህል ጊዜያት ሲጓዝ እክሎች አላጋጠሙትም ማለት አይደለም። ነው ከግራ ከቀኝ ውስጥ ገብቶ ይህን ነገር ለማፍረስም ሆነ ወይም ቴክ ኦቨር ለማድረግ ያልተሞከረ ነገር የለም። ግን ይሄ ድርጅት የህዝብ ስለሆነ ምላሹን አይተነዋል። ወደ ቱ ታውዘንድ ኢለቭን ላይ ሊከፈል የነበረ ጊዜ የህዝቡን ምላሽ አይተነዋል። ህዝብ መልሱን ሰጥቷል፣ እና ይሄን ተቋም ይዞ የሚጓዘው ህዝቡ ነው። ይሄ የህዝብ ድርጅት ነው እና ለዚህም ነው የሚመጡ ጥያቄዎችን በስነ ስርዓቱ ማስተናገድ የምንሞክረው። ይሄ የግል ድርጅት ስላልሆነ ማንም ኢትዮጵያዊ ባለቤትነት አለው እዚህ ላይ እና አሁንም ከነ ግድፈታችን ከነ ችግራችን አብራችሁ በውጭ መሆናችሁ እየረዳችሁን መቀጠል ነው የምንፈልገው። ይህን ነው ለመናገር የምንፈልገው። አሁን ሜሪላንድ ላይ በሚደረገው ነገር የዚህ ዝግጅት ላይ ኑ አብራችሁ ተሳተፉ። ይህን ድርጅት በምትደግፉበት ጊዜ ኢትዮጵያንም እየደገፍን ያለ ነው እና አደራችሁን እንግዲህ አትቅሩ። መጥተን ተሰባስበን፣ ኢትዮጵያዊነታችን፣ ባንዲራችን እያውለበለብን አንድነታችን የምናሳይበት ጊዜ ይሆናል ብዬ ነው የማምነው። እጅግ በጣም አመሰግናለሁ አቶ እያዩ ዘነበ። ይህ በሰሜን አሜሪካ የኢትዮጵያን የስፖርት ፌዴሬሽን የህዝብ ግንኙነት ኃላፊ 39ኛውን የስፖርትና ባህል ፌስቲቫል አስመልክተን ለጠየቅነው የተወሰኑ ጥያቄዎች ማብራሪያ ስለሰጡን ሀሳቡን ስላካፈሉን በእጅጉ አመሰግናለሁ። መልካም ቀን ይሁን። አመሰግናለሁ። እኔም ሰላም ዋሉልኝ። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች በዝግጅቶቻችን ዙሪያ ጥያቄም ሆነ አስተያየት ካላችሁ ልትልኩልን ትችላላችሁ። አድራሻዎቻችንን እናስታውሳችሁ።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 ኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ የአሜሪካ ድምፅ ቪኦኤ ወደ ቀጣዮቹ ቅንብሮች ከማለፋችን በፊት እዚህ ጋር አንድ ሙዚቃ ልጋብዛችሁ የትዕግስት ፋንታውንን ምን ተገኘን መርጬላችኋለሁ ባሳለፍነው ሳምንት ጠቅላይ ሚኒስትር አብይ አህመድን በዓመቱ የዓለም 100 ተጽዕኖ ፈጣሪ ግለሰቦች ዝርዝር ውስጥ ከትቷቸዋል። በዝርዝሩ እንዲካተቱ የተደረጉት በእርሳቸው አመራር በሀገሪቱ ውስጥ የእርስ በርስ ጦርነት በመካሄዱ እንዲሁም ጦራቸው በጅምላ ግድያ በጾታ ጥቃትና ዘር በማጽዳት በመከሰሱ መሆኑን ጠቅሷል። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ይህን በመቃወም ለታይም መጽሔት በላኩትና ለአሜሪካ ድምፅ በደረሰው ኢሜል መጽሔቱ ሆን ብሎ የጠቅላይ ሚኒስትሩን ስም በሚያጎድፍ መንገድ አንድ መቶ ተጽዕኖ ፈጣሪ ዝርዝር ውስጥ ከቷቸዋል ብለዋል። ታይም መጽሔት በተጨማሪም ትውልደ ኢትዮጵያ አሜሪካዊቷ የሰው ሰራሽ ልህቀት አርቲፊሻል ኢንቴልጀንስ ባለሙያ ትምኒት ገብሩን ሲያካትት ትሰራበት የነበረው ጉግል ዘረኛ አሰራር ይከተላል በማለቷ ከቴክኖሎጂ ኩባንያው ስራዋ መባረሯን ጠቅሷል። ትምኒት በጉግል ቆይታዋ የሰው ሰራሽ ልህቀት ቡድንን ከሚመሩ ዋና ጥቁር ሴቶች አንዷ እንደነበረችና ቴክኖሎጂውን ለማሻሻል ትሰራ እንደነበረም ጠቅሷል። ይህንኑ ተግባሯን የሚያሳይ በጉግል የሰው ሰራሽ ልህቀት ቴክኖሎጂ ዘረኛ አሰራር ያለውና የአካባቢ ጥበቃን የሚጎዳ መሆኑን የሚያሳይ የጥናት ጽሁፍ ከባልደረቦቿ ጋር በትብብር በመጻፋቸው መባረራቸውን አስታውሷል። ስመኝሽ የቆየ በተለይ ጥቁር ሴቶች በሰው ሰራሽ ልህቀት ውስጥ የተሻለ ቦታ እንዲኖራቸው ትምኔት እያደረገች ባለችው እንቅስቃሴ ዙሪያ በቅርቡ አነጋግራት ነበር። ዛሬ በድጋሚ እናቀርበዋለን። ከጉግል በግዳጅ ልትወጪ ከተደረገ ከዓመት በላይ ሆኖታል። በዚህ ጊዜ ውስጥ ደግሞ የቴክኖሎጂ ዘርፉ በተለይ ለጥቁር ሕዝቦችና ሴቶች ፍትሐዊ አለመሆኑን ይልቁንም አፋኝ መሆናቸውን በመግለጽ ድምጽሽን ስታሰሚ ቆይተሻል። ይህ ጊዜ ላንቺ ምን ይመስል ነበር? ቀላል አልነበረም። ፊት ለፊት ግልጽ የማይታዩ በርካታ ነገሮች ከጀርባ ይካሄዱ ስለነበረ ብዙ ድጋፍ ማግኘቴ ደስ ብሎኝ ነበር። ከብዙ ተቋማትና የቴክኖሎጂው ማህበረሰብ ድጋፎችን አግኝቻለሁ። እያደገ የሚሄድ እንቅስቃሴም ነበር። ግን ደግሞ ከጀርባ ብዙ ዛቻዎችና ፈተናዎችም ነበሩ። ያ በጣም አስቸጋሪ ነገር ነበር። እነዚህ ኩባንያዎች ዓለምን ነው የተቆጣጠሩት። ስለዚህ ኩባንያዎቹን ተቃውመሽ ድምፅሽን ካሰማሽ በቀላሉ ሊያጠቁሽ ይችላሉ። ስለዚህ ቴክኖሎጂው እንዴት ፍትሃዊ ይሆናል የሚለው ብቻ ሳይሆን ከእነሱ ጋር የሚሰሩት ሰራተኞች ድምጻቸውን ማሰማት እንዲችሉ እንዴት ጥበቃ ሊያገኙ ይችላሉ የሚለውም ሊታሰብበት ይገባል። እርግጥ እንዳልሹው ከግዙፍ ኩባንያዎች ጋር ትግል ውስጥ መግባት ለሁሉም ሰው ከባድ ሊሆን ይችላል። ነገር ግን አንቺ ጥቁር ሴት በመሆንሽ ነገሮች የበለጠ አስቸጋሪ እንዲሆኑ አድርጓል ትያለሽ? Yes, definitely, because I also spoke up, i wasn't oh doms inimba mas semmativitcha as a garina a bear. እኔ ብቻ አልነበርኩም በዚህ ጉዳይ ድምፄ ነው የሚያሰማውት። ግን የኔ ከጉግል መባረር ድንገት የሆነ ነገርም አልነበረም። እዛ ስሰራ በነበረበት ጊዜ በሙሉ የተለያዩ ነገሮች ሲፈጠሩ ነበር። ስለዚህ ጥቁር ሴት ከመሆኔ ጋር ይገናኛል። ግን ደግሞ አለቃዬን ጨምሮ ሌሎች ሰዎችም ተቃውሟቸውን ሲያሰሙ የአጸፋ እርምጃ ደርሶባቸዋል። ስለዚህ እንደ እኔ ሕዝብ ፊት ከወጡ ጥቂት ሰዎች ጀርባ እጅግ ብዙ በተመሳሳይ ሁኔታ ወይም በከፋ ሁኔታ ውስጥ ያለፉ ሰዎች አሉ አሉ፣ ግን ፊት ለፊት ወጥተው መናገር አይችሉም። ምክንያቱም ኩባንያዎቹ ህይወታቸውን ያበላሹታል። በቴክኖሎጂ ተቋማት ውስጥ እንደዚህ አይነት ፍትሃዊ ያልሆነ አሰራር መኖሩ ሴቶች ወደ ቴክኖሎጂ የሙያ ዘርፍ በብዛት እንዳይመጡ መንገድ ዘግቶባቸዋል ትያለሽ? በጣም ምክንያቱም እዚህ ዩናይትድ ስቴትስ ውስጥ ለምሳሌ ጥቁር ሴቶችን ቁጡና ተናዳጅ አድርጎ የመሳል አመለካከት አለ። ፊልሞችን ወይም የቴሌቪዥን ፕሮግራሞችን ስታይ ጥቁር ሴቶችን ከምንም ነገር ጋር የማይገናኝ ያልተገባ የንዴት ባህሪ ይሰጧቸዋል። ይሄ ከእውነታው ጋር የማይገናኝ የሰዎች አመለካከት ነው። በጉግልም መጀመሪያ ላይ የሰራችው ጥናት ደረጃውን የጠበቀ አይደለም ለማለት ሞከሩ። ያም ደግሞ ራሱን የቻለ ሌላ የተዛባ አመለካከት ነው። ስለ ብዝሃነት ስትናገሪ ለምን ጥቁሮች አይቀጠሩም ብለሽ ስትጠይቂ መልሳቸው ከደረጃችን ዝቅ ማለት አንፈልግም የሚል ነው። ስለዚህ ታሪክን በደንብ ካየሽ ለጥቁር ሴቶች በታሪክ የተሰጣቸውን አመለካከት አይነት በቴክኖሎጂ ተቋማት ውስጥም ሲንጸባረቅ ታያለሽ። ስለዚህ ያ ሴቶች ወደ ተቋማቱ እንዳይመጡ ተስፋ እንዲቆርጡ ያደርጋቸዋል። ተስፋ ማስቆረጥ ብቻ አይደለም፣ በመጀመሪያ ለመቀጠር ሲመጡ ማለፍ ያለባቸው ብዙ ቀለበቶች አሉ። ለምሳሌ ከእኔ በፊት የተባረረች ኤፕሪል ኪርሊ የምትባል ሌላ ጥቁር ሴት ነበረች። ሰራተኞችን እየመለመለች ወደ ጉግል እንዲመጡ ማድረግ ነበር ስራዋ። እናም ጥቁሮች ከሚማሩባቸው ዩኒቨርሲቲ ውስጥ ሰዎችን ለማግኘት ስትሞክር ምን አይነት ከባድ ፈተናዎችን እንዲያልፉ እንደሚያደርጓቸው ትናገራለች። የሚፈልጓቸው ሰዎች ሲሆኑ ግን እነዛን ቀለበቶች ያዘልሏቸዋል። ያንን ደግሞ ለነበርኩበት ቡድን ሰው ለመቅጠር በመሞክርበት ጊዜ አይቼዋለሁ። እነዚህ ልጆች የማስተርስ ዲግሪያቸውን ሲሰሩ ማንም የሌለውን ሽልማት ያገኙ ወይም ከምታስቢ በላይ አስደናቂ የድጋፍ ደብዳቤ ያላቸው ናቸው። እንደዛም ሆኖ ግን ምክንያት ይፈልጉባቸዋል። ይሄ ሰው እዚህ ጋር መገኘት አልነበረበትም ወይም ሌላ ተጨማሪ ፈተና ውስጥ ማለፍ አለበት ይላሉ። ያንን አልፈሽ ከተቀጠርሽ በኋላ ደግሞ የሚገጥም ፈተና አለ። ስለዚህ እንዳይቀጠሩ ብቻ ሳይሆን ከገቡም በኋላ በአጠቃላይ ጤናማ የሆነ የስራ ሕይወት እንዳይኖራቸው ከሚያደርግ አንድ እንቅፋት ወደ ሌላ እየተሻገርሽ ነው የምትጁ። ጥቁር ሴቶች ሲጀምር ብዙ አይደሉም ግን በከፍተኛ ቁጥርም ስራቸውን ይለቃሉ። እንግዲህ በእርግጥ ቀደም ሲልም ጥቁሮች በሰው ሰራሽ ልህቀት ዘርፍ ያላቸው ተሳትፎ እንዲጎለብት የሚያግዝ ተቋም የጋራ መስራች ነበርሽ። አሁን ደግሞ ለፍትሃዊ ቴክኖሎጂ የሚታገል የሰው ሰራሽ ልህቀት የምርምር ተቋም መስርተሻል። ተቋሙ ምን ላይ ነው የሚሰራው? በአፍሪካና በሌሎች አለማት የሚኖሩ ጥቁር ሴቶች ወደ ዘርፉ እንዲመጡ ሲያበረታታል። ተቋማችን እንደዚህ አይነት ለውጥ ለማምጣት ነገሮች ከስር መሰረታቸው መቀየር አለባቸው ብሎ ያምናል። ስለዚህ ከገንዘብ ድጎማው ጀምሮ የተለየ አሰራርን የሚከተል ተቋም ነው። ለምሳሌ ብዙዎቹ የሰው ሰራሽ ልህቀት ስራዎች የገንዘብ ድጋፍ የሚያገኙት ወይም ከወታደራዊ ተቋማት አሊያም ደግሞ ገንዘብ መስራት ላይ ብቻ ባተኮሩ ትላልቅ ተቋማት ላይ ነው። አንዳንዴ ቴክኖሎጂውን ለማህበረሰቡ ጥቅም የሰራ ነው ነው ሲሉ ልክ ታንክን ሰርቶ ታንኩ ከጦርነት ሌላ ምን ላይ መዋል ይችላል ብሎ እንደ መጠየቅ ነው። ያንን አሰራር ነው መቀየር የምንፈልገው። ስለዚህ ለእኔ ከተለያየ የሙያ ዘርፍ የተውጣጡ ባለሙያዎች መኖራቸው አስፈላጊ ነገር ነው። ኮምፒውተር ሳይንስ ወይም ሰው ሰራሽ ልህቀትን የተማሩ ብቻ ሳይሆኑ የማህበረሰብን አገነባብ ያጠኑ ሶሲዮሎጂስቶች፣ ወይም የማህበረሰብ አጥኚዎች፣ የቴክኖሎጂን ታሪክ ያጠኑ የታሪክ ባለሙያዎችና እነዚህን አገናኝተው መተንተን የሚችሉ ባለሙያዎችን ያካተተ ቡድን ነው። ሌላው ያደረግነው ሰዎች ከአንድ ቦታ ሳይሆን ከተለያዩ ቦታዎች በሚኖሩበት ማህበረሰብ መካከል ሆነው እንዲሰሩ መፍቀዳችን ነው። ካሉበት ሳይንቀሳቀሱ ለወደፊቱ ዓለም አስተዋጽኦ ማድረግ ይችላሉ። ሶስተኛው ሰዎች በሳምንት መቶና ዘጠና ሰዓት መስራት አለባቸው ብዬ አላምንም። ይሄ ሞኝነት ነው፣ ትርጉምም አይሰጥም፣ ብልህነትም አይደለም፣ ለጤናም ጥሩ አይደለም። ሰዎች ደግሞ በዛ መልኩ መኖር የለባቸውም። ለሴቶችስ የተለየ ማበረታቻ ይደረግላቸዋል? በእውነቱ የተለየ ነገር አላደርግም ግን መሰረታችንና አመራራችንን ስታዩ ሴቶች እንዲመጡ የሚያበረታታ ነው። አሁን ወደ ስልሳና ሰባ ከመቶ የሚሆኑት ሰራተኞቻችን ሴቶች ናቸው። ሴቶችን በተለይ እንቅጠር ብለን ምንም አናደርግም፣ ግን ተቋም ውስጥ ጥላቻ የለም። ሴቶች የጾታ ጥቃት ሳይደርስባቸው፣ ስራቸው ሳይረበሽ ከወንዶች እኩል ተቀባይነት አግኝተው የሚሰሩበት ቦታ ነው። ጉዳይ እኮ ሴቶች የቴክኖሎጂ ፍላጎት የሌላቸው መሆኑ አይደለም። በጣም ብዙ ፍላጎት ያላቸው አሉ ግን መግባት ወደ ሙያው ሲገቡም አያቆያቸውም። ስለዚህ መወሰን አለባቸው፣ ብዙዎቹ ጥለው ይሄዳሉ። ያ ካልሆነ ግን ብዙ መስራት የሚፈልጉ ሴቶች አሉ። እንግዲህ ዛሬ በተለይ ሴቶች ወደ ቴክኖሎጂ ዘርፍ እንዳይመጡ የሚያግዷቸው ተግዳሮቶች ላይ ነው አተኩረን የተወያየ ነውና፣ በተለይ በአፍሪካ ያሉ ወጣት ሴቶችና ተማሪዎች ወደ ሙያው መምጣት ቢፈልጉ ምን ማድረግ አለባቸው ብለሽ ትመክሪያቸዋለሽ? እኔ የምላቸው በሙያ ውስጥ የሚያማርራቸውን ነገር እነሱ የፈጠሩት ሳይሆን ከስር መሰረቱ በእንቅፋት የታጠረ እውነታ መሆኑን እንዲረዱ እፈልጋለሁ። ያንን ታግለው እንዲያሸንፉ ደግሞ የሚያማክራቸው፣ የሚደግፋቸው ሰው ቢያገኙ ወደፊት እንዲሄዱ ይረዳቸዋል። ወንዶች የሚሰሩትን መስራት እንደሚችሉ ለማሳየት ሳይሆን ሴቶች ራሳቸው የራሳቸውን የህይወት ልምድና ብቃት ይዘው ወደ ሙያው ሲመጡ ማየት ነው የምፈልገው። ምክንያቱም እንዲሁም ቴክኖሎጂውን ወደ ተሻለ አቅጣጫ ለመምራት ያስፈልጋሉ። ትምኒት፣ በቴክኖሎጂ ሙያ ውስጥ በተለይ ለጥቁር ሴቶች ያሉትን የፍትሐዊ አሰራሮችና አዲስ የመሰረትሽው ተቋም መገለል ለሚደርስባቸው የማህበረሰብ ክፍሎች እኩል እድል ለመፍጠር ስለሚያደርገው እንቅስቃሴ ስላጋራሽን፣ በተለይ ደግሞ ለወጣት ሴቶች ምክርሽን ስላካፈልሽልን ከልብ እናመሰግናለን። እኔም ስለጋበዛችሁኝ አመሰግናለሁ። የመጨረሻው የምሽቱ ፕሮግራም ላይ ደርሰናል። ኢትዮጵያን ዊመን ኢን ኤነርጂ ኔትወርክ የኢትዮጵያ ሴቶች በኃይል ዘርፍ ትስስር የተባለው ተቋም ሴቶች ባልተበራከቱበት የኃይል ምንድስና ስርጭትና፣ ትስስር እና ውሳኔ ሰጪነት ዘርፍ ለውጥ ለማምጣት የተቋቋመ ድርጅት ነው። ከሁለት መቶ በላይ አባላት ያሉት ተቋሙ ባለሙያዎችን ከማስተሳሰር አልፎ ወጣት ሴቶች በዘርፍ ውስጥ እንዲሳካላቸው የሚደግፉ መርሃ ግብሮችንም ዘርግቷል። ስለ መርሃ ግብሮቹ እና ተጨማሪ ጉዳዮች ለማወቅ ወደ ተቋሙ ኃላፊ ፍላጎት ተስፋዬ ሀብታሙ ስዩም ስልክ ደውሏል። በኃይል ዘርፍ ውስጥ ለበርካታ ዓመታት በመሐንዲስነት የሰራችው ፍላጎት ተቋሙን ለመመስረት የገፉ ምክንያቶቿን ቀድማ ታስረዳለች። እንደምናውቀው በሀገራችን በጣም ያው የኤነርጂ አቅርቦት እጥረት በብዛት አለ እና እዛ ላይ ደግሞ በብዛት ተጠቃሚዎች ውስጥ ሴቶች ነን። ከዛ በተጨማሪ ደግሞ እንግዲህ እኔም እንዲሁም አብሮ ይህንን ማህበር ያቋቋምን ሴቶች በሰራንባቸው ጊዜያቶች ውስጥ የተገነዘብነው ያየነው ክፍተት ነበረ። እሱም ደግሞ በዚህ ዘርፍ ላይ ሴቶች እንደ ተጠቃሚነታችን ያህል በሙያው ላይ ያለን ተሳትፎ አነስተኛ ነው የሚል ሁላችንም የጋራ ኤክስፒሪያንስ ነበረን ማለት ነው። ስለዚህ አብረን ብንሆን በጋራ የምንመካከርበትን መድረክ ብናዘጋጅ፣ እርስ በርስ የተለያዩ እድሎችን ሼር የምናደርግበትን መድረክ ብናዘጋጅ የበለጠ ሴቶችን ተጠቃሚ የሚያደርጉ የሚለውን ግብዓት ከመስጠት አንጻር እዛ ላይ ደግሞ ሮል ከመጫወት አንጻር ኃላፊነታችንን ልንወጣ እንችላለን ብለን በማሰብ ነው ይህንን ማህበር ያቋቁም ነው ማለት ነው። ምናልባት በእናንተ እይታ የራሳችሁን ጥናትም አድርጋችሁበት የራሳችሁን ምልከት አድርጋችሁበት ሊሆን ይችላል። ሴቶች በዘርፉ ውስጥ ያን ያክል ተሳታፊ ያልሆኑበት ምክንያት ምንድን ነው? እንደ ተጠቃሚነታቸው በተለይ በአመራር እና በተለያዩ የውሳኔ ሰጪ ኃላፊነቶች ላይ ያልተበራከቱበት ምክንያት ምንድን ነው ብላቸው አገኛችሁት? በእኛ ኤክስፒሪየንስ ነው። እንደገና ደግሞ የተለያዩ ጥናቶች አሉ። በእርግጥ ስፔሲፊካሊ ኢትዮጵያ ውስጥ የተወሰኑ ናቸው በዚህ ጥናት የተደረጉት ግን ከሌላም አገራት ካየነው በመነሳት ነው ሁለት አይነት ነገር አለ ብለን እናስባለን እኛ ውስጣዊ ችግርና ውጫዊ ችግር እንላቸዋለን ምንድን ነው ውስጣዊ የምንለው ሴቷ ራሷ ልክ እንደዚህ አይነት ዘርፍ ላይ ብዙ ጊዜ የኤነርጂ ዘርፍ ተመሳሳይ እንደዚህ ኢንጂነሪንግ አይነት ዘርፎች የሚታሰቡት የሆነ ወንዳዊ ስራዎች ናቸው ተብሎ የሚታሰብ ነገር አለ። ስለዚህ ሴቷ ራሷ እነዚህ ዘርፍ ውስጥ ራሷን ላለማስገባት ወይ ኢቨን ከገባን በኋላ ራሱ ቀጥሎ ላለመሄድ እኔ አልችለውም ይሄኛው ለእነ እከሌ የተወሰነ ዘርፍ ነው ብሎ የማሰብ ችግር አለ። ሌላኛው ደግ ጫዊ የምንለው ተግዳሮት ነው። እሱም ደግሞ ራሱ ሶሳይቲ ውስጥ ነው በእንግሊዝኛ ስቴሪዮታይፕ የሚባል ይሄኛው ጄንደር ስቴሪዮታይፕ እዚህ ውስጥ ሴቶች ናቸው መስራት ያለባቸው ተብሎ ስለሚታሰብ ማህበረሰቡ ራሱ እንዴ አንቺ ምን ትሰሪያለች? እንደዚህ አይነት ፖል ላይ አንቺ ተንጠልጥለች ልትሰሪ ነው እንዴ? እንደዚህ አይነት አይነት ከባድ የሆኑ ቦታዎች ላይ ሄደች ልትሰሪ ነው እንዴ? ይህማ ለአንቺ አይሆንም፣ ለተለያዩ ችግሮች ትጋለጫለች የሚል የማህበረሰብ አስተሳሰብ ስላለ ሴቷን አያበረታታትም። አይ በቃ ይሄ ለእነ ከሌ የተሰጠ ዘርፍ ነው ተብሎ ስለሚታሰብ ሴቶችን አያበረታታም። ስለዚህ በእነዚህ ሁለቱ ውስጣዊ እና ውጫዊ በምንላቸው ተግዳሮቶች የተነሳ ሴቶች ቢሄዱም ራሱ የሆነ ያህል ደርሰው እንኳን ገብተውበት እንኳን ያቋርጣሉ። ትንሽ ቻሌንጅ ሲያጋጥማቸው ድሮም እኮ ይህን ዘርፍ ለእኔ አይሆንም ብለው የማቋረጥ ነገር ገብቶ ያለመሄድ ነገር ይታያል ማለት ነው። በተለይ ደግሞ ሴቶች የቤተሰብ ኃላፊነት ይመጣል፣ ልጆች ይመጣል፣ ማህበረሰባዊ ኃላፊነቶችን የመቀበል ነገር ይኖራል እና በዛ ሰዓት አይ ይሄንን ማድረግ አልችልም፣ ከባድ ስለሆነ ማድረግ አልችልም ብሎ ወደዚኛው ነገር ላይ ብቻ ማተኮር ያኛውን ግን አብሮ ማስኬድ አለመቻል። ይሄ ደግሞ እኛ የምናስበው የእውነት ስራው ከብዶን ሳይሆን ግን ሰው የሚሰጠን አመለካከት ለራሳችንም የምንሰጠው አመለካከት የሆነ ልክ ስላለው ባውንድሪ ስላለው ነው ብለን ነው የምናስበው ማለት ነው። እንደዚህ ያለውን ችግር ለመቅረፍ ይመስለኛል የተለያዩ መርሃ ግብሮችን በመንደፍ እየተንቀሳቀሳችሁ እንደሆነ ሰምቻለሁ። ስለተወሰኑት ለአድማጮች ብትነግሪን። ቅድም እንዳልኩት እንግዲህ ሁለቱን ሜጀር ቻሌንጆች ነው ተግዳሮቶች ነው እንግዲህ ለመቅረፍ የምናስበው የመጀመሪያው ውስጣዊውን አልችልም የሚለውን ነገር ለመቅረፍ ከምናስባቸው ፕሮግራሞች መካከል አንዱ እርስ በርስ የጋራ የትስስር መድረኮችን መፍጠር ነው። በነዛ ሰዓት ምንድነው የምናደርገው? የተለያዩ አርአያ የሆኑ በዘርፉ ላይ አርአያ የሆኑ ሴቶች የሄዱበት የገፉበት ሴቶች ሮል ሞዴል መሆን የሚችሉትን ሰዎች እናመጣና በነዚህ አይነት መርሃ ግብሮቻችን ላይ ኤክስፒሪንሳቸውን ሼር እንዲያደርጉ እናደርጋል። አሃ እኔም ለካ ችለዋለው እነከሌ ከቻሉት እኔም ችለዋለው የሚል አይነት አስተሳሰብ እንዲኖራቸው ያደርጋል። ሌላው ደግሞ የተለያየ አይነት ስልጠናዎችን እናዘጋጃለን። ምሳሌ ሳይቶች ላይ መሄድ ሊሆን ይችላል፣ የተሰሩ ፕሮጀክቶችን ሄዶ ማየት ሊሆን ይችላል፣ ወይ ደግሞ ቴክኒካል የሆኑ ነገሮች ላይ ትሬኒንግ መስጠት ኤነርጂ ዘርፉ ላይ ማለት ነው። አንድ ሰው በነገራችን ላይ የእኛ ሜምበር በሚሆን ሰዓት የምናደርገው ራሳቸውን ካስተዋወቁ በኋላ ፍላጎታቸውን ይነግሩናል። ምንድን ነው የምትፈልጉት? ከዚህ ማህበር ምንድነው የምትፈልጉት? በዛ በሞሉት መሰረት ቶፒኮችን እየመረጥን ትሬኒንጎች እናዘጋጃለን፣ የተለያዩ ትሬኒንጎች። ስለዚህ ይሄ ሴቷን ኢምፓወር ያደርጋታል ማለት ነው። የበለጠ በዘርፉ ላይ እውቀት እንድታገኝ፣ ኤክስፖጀሮች እንዲመጣ፣ የተለያዩ ቦታዎች ላይ ሄዳ ስታይ ኦኬ፣ ይሄ ነው ለካ፣ ስለዚህ መስራት እችላለሁ የሚለውን አስተሳሰብ እንዲኖር እናደርጋለን ማለት ነው። ሌላኛው ደግሞ ቅድም ያልኩት ኤክስተርናል የሆነውን ቻሌንጅ ደግሞ ለመቅረፍ አንድ ምን እናደርጋለን? በዚህ ዘርፍ ላይ ያሉትን ሴቶች ስቶሪያቸውን እንዲነግሩ ፕሮፋይላቸውን እዛ ስራ ላይ ያላቸውን ነገር የሰሩትን ነገር እንዲነግሩ፣ በእኛ ማህበር ውስጥ ቪዚብሊቲ የሚባል አንድ ፕሮግራም አለ። ሴቶች ቪዚብል እንዲሆኑ በተለያዩ ሶሻል ሚዲያዎች ተጠቅመን በዘርፉ ላይ ያሉ ሴቶችን እንዲተዋወቁ ከሴክተሩ ጋር እንዲተዋወቁ ሴክተሩ ላይ ያሉ ሰዎች እንዲያውቋቸው። ሌላው አሁን በቅርብ የጀመርነው አንድ ፕሮግራም አለ በተለይ እዚህ ዘርፍ ላይ ያሉ ቢዝነሱ ላይ የተሰማሩ ሴቶች ወይ ኤነርጂ ላይ ስፔሲፊካሊ የቢዝነስ አይዲያ ያላቸውን ኢንኩቤቲ ማድረግ በዛ ውስጥ አድርገን እውን ኢንኩቤሽን ፕሮግራም ይባላል። እዛ ውስጥ ገብተው ቢዝነስ አይዲያቸውን ዴቨሎፕ እንዲያደርጉት እንዲሁም ደግሞ ሌሎች ያው ገንዘብ የሚያቀርቡ ሊሰጧቸው የሚችሉ ከኢንቨስተሮች ጋር በመገናኘት ከተለያዩ ግራንቶች ጋር በመገናኘት ቢዝነስ አይዲያቸውን ይሸጡ እንዲያደርጉት ደግሞ የጀመርነው አዲስ የሚሸጥ ይባለን። ማለት በአሁኑ ሰዓት በማህበራችሁ ውስጥ ምን ያክል ሴቶች ተሳታፊ ናቸው? ለወደፊቱ ልታደርጓቸው ልትፈጽሟቸው የምትፈልጓቸው ግቦችስ ምንድን ናቸው? በአሁኑ ሰዓት ማህበራችን ከሁለት መቶ በላይ ሴት አባላት አሉት። አባሎቻችን ኢነርጂ ዘርፍ ላይ የሚሰሩ ባለሙያዎች ማንኛውም ባክግራውንዳቸው የተለያየ ሊሆን ይችላል። ሃይር ማኔጅመንት ያሉ ሚድን ላይ እንደገና አዲስ ደግሞ የሚገቡ ወደ ሴክተሩ ሴቶች ነው ያሉት ማለት ነው። ወደፊት ልንሰራ የምናስበው በብዛት በተለይ አዳዲስ ወደ ዩኒቨርሲቲ የሚገቡ ወደዚህ ሴክተር መግባት የሚፈልጉ በጣም ብዙ ወጣቶች አሉ። እዛ ላይ በብዛት ልንሰራ እናስባለን። በተለይ አሁን ባልኩት በዚህ በቢዝነስ ኢንኩቤሽን ፕሮግራሙ ጋለን። እንደገና ቀደም እንዳልኩት ደግሞ ይሄ የኔትወርኪንግ ፕላትፎርማችንን በስፋት ልናደርገው እንፈልጋለን። ምክንያት እጅግ በጣም አመሰግናለሁ ፍላጎት ተስፋዬ። የኢትዮጵያ ሴቶች በኃይል ወይም ኤነርጂ ዘርፍ ያላቸውን ተሳትፎ ለማሳደግ የተቋቋመው ኢትዮጵያን ውሜን ኤነርጂ ኔትወርክ የተሰኘ ተቋም መስራችና ፕሬዚደንት ነሽ። ስለ ማህበሩ ላካፈልሽን ነገር ሁሉ በእጅጉ አመሰግናለሁ። እኔም አመሰግናለሁ። መልካም ቀን። ክቡራትና ክቡራን አድማጮች የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ እሁድ እስከምንገናኝ በመላ ባልደረቦቻችን ስም የምሰናበታችሁ ያስተናገድኳችሁ ቆንጆ ይታየነኝ። በሰላም እደሩ።